በማሊ የእርቀ ሰላም ስምምነቱ ከተፈረመ ከአንድ ዓመት በኋላም ፈተናዎች አሉ። የተባበሩት መንግስታት ድርጅት ተጨማሪ ወታደሮችን ለመላክና ሀገሪቱ ከአሸባሪዎች ጋር በምታካሄደው ውጊያ ለመርዳት በዚህ ሳምንት ቃል ገብቷል። ኢሻ ሰራጅ እና ጃኩ አርቲሳይድ ያጠናቀሩት ዘገባ አለ። ሰሎሞን ክፍሌ በማሊ የሰላም ስምምነቱ የተፈረመበትን አንደኛ ዓመት መታሰቢያ በማድረግ የዓለሙ ድርጅት ዋና ጸሐፊ ባንኪሙን መልእክት አስተላልፈዋል። ፕሬዝደንቱ ቡባካር ኬይታና መንግስታቸው መንግሥታቸው በማሊ ሰላም ለማስፈን ዳግም ቁርጠኝነታቸውን መግለጻቸውን ዋና ጸሐፊው በደስታ ተቀብለዋል። የስምምነቱ ተፈራራሚዎች ገና ወደፊትም ብዙ ፈተናዎች እንዳሉ በመገንዘብ ፈጥነው ስምምነቱን ሙሉ በሙሉ ተግባራዊ እንደሚያደርጉ እምነታቸው መሆኑንም ባንኪሙን አክለው አስረድተዋል። የማሊ ጠቅላይ ሚኒስትር ሞዲቦ ኬታ በበኩላቸው ባለፈው ሳምንት በኒውዮርክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፊት ቀርበው ሲናገሩ በተለይ ትኩረት የሰጡት የተባበሩት መንግስታት ድርጅት አሁን ሀገሪት ውስጥ ባሉት አስራ ሁለት ሺህ ወታደሮች ተጨማሪ ሁለት ሺህ አምስት መቶ ለመላክ ማቀዱን አስመልክተው ነው። የማሊን ሁከት ለማብቃት ግን መፍትሔው የወታደሮቹ ቁጥር መብዛት እንደማይሆን አስጠንቅቀዋል። ሞዲቦ ኬይታ ለአሜሪካ ድምጽ ቪኦኤ አፍሪክ ሲናገሩ መፍትሄው የቁጥር መብዛት ሳይሆን ጥራት ነው ብለዋል። ማሊ ጂሃዲስቶችን የመዋጋት አቅም የላትም ማለታቸው እንዳልሆነ ግን ጠቅላይ ሚኒስትሩ አብራርተው የቁርጠኝነትን አስፈላጊነት ገልጸዋል። አንዱ በመፍትሔነት ይረዳል ሲሉ ያቀረቡት ሐሳብም የተባበሩት መንግሥታት ድርጅት ባዕዳን ወታደሮችን ከመላክ ይልቅ የራሷን የማሊ ኃይሎች ማሰልጠኑ ይበጃል የሚል ነው። ሚኑስማ በመባል የሚታወቀው በማሊ የዓለሙ ድርጅት ኃይል የተቋቋመው እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ.ም ሲሆን በ2012 የቱዋሬግን አመፅ ተከትሎ ሀገሪቱን ለማረጋጋት በታቀደ መሆኑ አይዘነጋም።